The Voice of America. ምዕራብ ሐረርጌ ውስጥ ባለፈው ቅዳሜ በቀብር ስነ ስርዓት ላይ ከመንግስት የጸጥታ ኃይሎች ተተኮሰ በተባለ ጥይት በዴሳ ከተማ ውስጥ የሚገኝ የአንድ መስጂድ ኢማም መገደላቸው ተነግሯል። በቅብር ስነ ስርዓቱ ላይ የነበሩ የከተማዪቱ ነዋሪዎች ከጸጥታ ኃይሎቹ የእጅ ቦምብ ተወርውሯል ብለዋል። ሌሎች አምስት ሰዎች መቁሰላቸውንም ተናግረዋል። የኦሮሚያ ጸጥታ ቢሮ ምላሽ ሰጥቷል። ገልሞ ዳዊት ተጨማሪ አለው። በምዕራብ ሐረርጌ ዞን ኦዳ ቡልቱም ወረዳ በዴሳ ከተማ ዜሮ አንድ ቀበሌ ውስጥ በሚገኝ መስጅድ እማም ሆኖ ሲያገለግሉ የነበሩ ሼክ አብደላ መሐመድ በአካባቢው በፊት በነበረ ተቃውሞ ላይ ተገለዋል ለተባለው የአንድ አስራ ሶስት ዓመት ልጅ የቅብር ስነስርዓት ላይ በመንግስት የጸጥታ ኃይሎች በተተኮሰ ጥይት መገደላቸውን በቅብር ስነስርዓቱ ላይ የነበሩ የበዴሳ ከተማ ነዋሪ ተናግረዋል። ፉሁለት ፈጋቴ ሶ ዴባ ጅሮ በተፈጠረው ሁኔታ ደንግጠን ከአቶ አብደላ ጋር አብረን በመሸሽ ላይ ያለን፣ እሱ ከጸጥታ ኃይሎች ርቆ ሲሄድ ነበረ ተኮስኩበት። በዚያው ህይወቱ አልፋለች። እኛ ወዲያው ነበር ከቦታው የሸሸነው ነው። ሐኪም ቤት አልወሰንነውም ነው፣ እዚያው ነው የሞተው። ሌላ ጉዳት የደረሰበት ሰው ግን ወደ ሆስፒታል ተወስዷል። እኚሁ የበዴሳ ከተማ ነዋሪ ተኩስ ከመከፈቱ በፊት ስለነበረው ሁኔታ ሲያብራሩ እኛ ለሞተብን ሰው የቀብር ስነ ስርዓት እያደረግን ስለሆነ የጸጥታ ኃይሎቹ ከቦታው ፈቀቅ እንዲሉልን ሽማግሌዎቹን ላክን። ሽማግሌዎቹ ሄደው ቢጠይቁም ነገሩ የሚሳካ አልሆነም። በቀብር መሀልም ጣልቃ እየገቡም ቢሆን የቀብር ስነ ስርዓቱን አጠናቀን ወደ ቤት እየተመለስን እያለን ተኩስ በእኛ ላይ ተከፈተ። ተኩሱን የከፈቱት የኦሮሚያ ልዩ ኃይል አባላት ናቸው ነገር ግን በጊዜው ምንም አይነት ሰልፍ አልነበረም። ከቀብር ሲመለሱ የነበሩትን ሰዎች ለመበተን ብለው ነው የተኮሱት። ወይዘሮ ከሪማ በየን የሼክ አብድላ ማህመድ ባለቤት ናቸው። የባለቤታቸውን አማማት የሰሙበትን ሁኔታ እንዲህ ይናገራሉ። እሱ ምንም የፖለቲካ ሰውም አይደለም፣ የመስጅድ ማም ነው። ለሞተ ልጅ የቅብር ስነስርዓት እየተፈጸመ ባለበት በጥይት ተመታ። የተመታውም በድረቱ በስተግራ ላይ ነው፣ ሳምባው አካባቢ። እኔ ያኔ ቤት ነበርኩ ልጆች መመታቱን ሰምቶ ነግረውኝ ሲሄድ እሱ ሕይወቱ አልፋለች። ከዚያ ሬሳውን ይዘን ወደ ቤት ተመለስን። እላሉ ወይዘሮ ከሪማ። ወይዘሮ ከሪማ ከሟች ባለቤታቸው ሼክ አብደላ መሐመድ ጋር ሦስት ልጆች እንደወለዱ ገልጸው ስለ ባለቤታቸው አሟሟት ከአካባቢው የመንግስት ኃላፊዎች ማብራሪያ እንዳልተሰጣቸውም ተናግረዋል። በበዴሳ ከተማ የሃይማኖት መሪዎች የሼክ አብደላ መሐመድ መገደል አስመልክተው ከኦዳ ቡልቱም ወረዳና ከምዕራብ ሐረርጌ ዞን አስተዳደር ኃላፊዎች ጋር መነጋገራቸውን በበዴሳ የሃይማኖት መሪዎች አባል የሆኑት አቶ ሰይፈርድን ተናግረዋል የሟች ቀብር ስነስርዓት በሰላም እንዲፈጸም ምክክር አድርገናል። ሰዎች እንዲሁ በዋዛ በጥይት እንዳይሞቱ የመንግስት ጸጥታ ኃይሎች ጥንቃቄ ማድረግ እንደሚገባቸውም ለአስተዳደር ኃላፊዎች ነግረዋቸዋል። እነሱም ግድያውን እንደሚያጣሩ ነው ቃል የገቡልን። ቅዳሜ ዕለት በበዴሳ በተከሰተው የጸጥታ ችግር ጉዳት የደረሰባቸው ሌሎች ሰዎች የህክምና እርዳታ የተደረገላቸው በጭሮ ሆስፒታል መሆኑ ተነግረዋል። ስለ ሁኔታው ለአሜሪካ ድምፅ የተናገሩት አንድ የጭሮ ሆስፒታል ዶክተር ግን ቅዳሜ ዕለት ከበዴሳ ወደ ጭሮ ሆስፒታል የመጣው አንድ ሰው ብቻ መሆኑን አረጋግጠዋል። መቀመጫው አካባቢ በጥይት የተመታ አንድ ወጣት በሆስፒታሉ የሕክምና እርዳታ ተደርጎልታል ብለዋል። ዶክተሩ አክለው በምዕራብ ሐረርጌ ዞን ባለፈው ሳምንት በነበረው ተቃውሞ ላይ ተሳትፎ የነበሩና ጉዳት ደርሶባቸው ወደ ሆስፒታሉ ለሕክምና የመጡት ሰላሳ ሰዎች መሆናቸውን ገልጸው ከእነዚህም አራቱ ህይወታቸው አልፈዋል ብለዋል። የኦሮሚያ የእስልምና ጉዳዮችም በበደሳ የተፈጸመውን ግድያን ጨምሮ በሌሎች የኦሮሚያ አካባቢዎች በሃይማኖቱ መሪዎችና ተከታዮች ላይ ተፈጽመዋል ስለተባለው ጥቃት መረጃ እያሰባሰበ መሆኑን ነው የገለጸው። ሼከጂ ኢብራሂም ቱፋ የኦሮሚያ የእስልምና ጉዳዮች ምክትል ፕሬዚደንት ናቸው። በምዕራብ አርሲ ዞን በአሳሳ ከተማ ታላቅ ህማም ሼ ኡመር ሱሌይማን የሚባሉ የቁርአን ሀፊዝ ከነባላ ቤታቸው በቤታቸው በገዛ ቤታቸው አስር ተገጦ እንደተመለሱ ቤቱ ተከቦ በጥይት ተተኩሶባቸው በተደራቢነት ባላ ቤታቸውም በዛው ጥይት እንደሞቱ እና በማግስቱ አስከሬናቸውና የባላ ቤታቸውን አስከሬን አውጥቶ እንደቀበሩ ሰማነው። ሪፖርት ፐርሶናል በአካልም ሄደን ያው የቲሞችን ሩት ቤተሰቦቹን ሁሉ አይተናቸዋል። እና እንዲሁም ቀጥሎ ምክትል ኢማም ሼክ ቃስም ረሺድ የሚባሉ አስር ሰግደው እንደወጡ መንገዳቸው ላይ በጥይት ተተኩሶባቸው እግራቸውን ጥይት እንደጎዳና በሆስፒታል በአሰላ ሆስፒታል እንደሚገኙ ይህንንም በደረሰን ሪፖርት ተገንዝብናል ማለት ነው። ይህ አልፎ ተርፎ በምዕራብ አርሲ ዞን በኮፋሌ ከተማ አንድ መስጅድ ውስጥ ግቢ ተገብቶ ሰዎቹ እየሰገዱ ባሉበት በመስኮት ተተኩሶባቸው እነሱ ሱጁድ ላይ በመኖራቸው አላህ ህይወታቸውን አጥርፎ መስጅዱ እንደተሰበረ ከአካባቢው በደረሰን ሪፖርት ታትናል ማለት ነው። ከአካባቢ ስንል ከእስልምና ጉዳዮች ማለት ነው። ቀጥታ በሚገኛው ቅርንጫ እንዲሁም በሻሸመኔ ከተማ ቀመር መስጅድ በሚባለው ቁርአን እየቀሩ በአሉበት በአንድ ጥይት ተመቶ በመስኮት በአሁኑ ሰዓት ሆስፒታል እንደሚገኙ ነው ሪፖርቱ። ወይም ይደርሳል። ወደዚህ ወደ ምዕራብ ሀረርቤ ስንመለስ በበደሳ ከተማ የምትባለው ታላቁ የተቅዋ መስጊድ ኢማም ሼክ አብዳላ ሙሐመድ የሚባሉም እንዲሁ ሰዎቹን ቀብሮ ቀብር ስነ ስርዓት ፈጽሞ ወደ ቤታቸው እየተመለሱ ከህዝብ ውስጥ እያሉ እሳቸው ላይ ታቶ በጥይት እንደሞቱ እዛ ያሉ የእስልምና ጉዳዮች ቅርንጫፎቻችን በሪፖርታቸው ዘግቦልናል ማለት ነው። እኛ ይህንን ሁሉ አስመልክተን ማውራትም አልፈለግንም ነበረ ቱም ከመንግስት ጋር ሰፊ ውይይት አደረግንና ማን እንደፈጸመ መቼ እንደተፈጸመ፣ ለምን እንደተፈጸመ በቀጥታ በውይይት ጉዳዩን ለመጣራትና ጉዳዩ በደንብ ከተጣራና ትክክለኛነቱ ከተረጋገጠ በኋላ ለሕዝቦቻችን ወቅትን መግለጫ ለማድረግ እየተዘጋጀን ባለንበት ወቅት ነውና ውይይታችን አልጨረስንም። ውይይታችን ስንጨርስ ደግሞ የመጨረሻው ውጤቱን ለህዝባችን የምናሳውቅ ይሆናል። የምዕራብ አረጊ ዞን የወዳ ቡልትም ወረዳና የብዴሳ ከተማ አስተዳደር ኃላፊዎች ስለ ጉዳዩ መልስ እንዲሰጡ ለሶስት ቀናት ያደረግነው ተደጋጋሚ ሙከራ አልተሳካም። ነገር ግን የብዴሳ ከተማ ፖሊስ አዛዥ ኮማንደር ካሳውን በብዴሳ ከተማ የተፈጠረ ምንም የጸጥታ ችግር የለም ብሎ ሲመልሱ፣ የኦሮሚያ የጸጥታና ደህንነት ቢሮ ኃላፊ አቶ ጅብሪል መሐመድ ግን በከተማዋ የጸጥታ ችግር እንደነበረ አምነዋል። በበዴሳ ተፈጸመ ስለተባለ ሁኔታ የነገሩ መነሻ የቀብር ስነ ስርዓት መሆኑ ትክክል ነው። ነገር ግን እርምጃው የተወሰደው በቀብር ቦታ ሳይሆን በከተማ ውስጥ ነው። ይህ ህይወቱ አልፏል የተባለው ሰው በከተማው ውስጥ ሰዎችን ማቀናጀት ላይ ተሰማርቶ እንደነበረ ነው ያለኝ መረጃ የሚያሳየው። ይህም ንብረት ማውደም በነዋሪዎችና ጸጥታ ኃይሎች መካከል እንዴት ግጭት መፈጠር እንዳለበት ሲያቀናጅ ነበረ እና የሚደርሰውን ጉዳት ለማሳነስ የተወሰደ እርምጃ አለ። እርምጃው ግን እሱ የሃይማኖት አባት ስለሆነ አይደለም የተወሰደበት። ይህ አንድምታ ትክክል አይደለም። የሃይማኖት መሪ ችግር መፍጠር አይችልም አይባልም። ይህ ሚዛናዊነትን ይጠይቃል። ስለዚህ በሙሉ የተወሰደው እርምጃ ሊደርስ የነበረውን ጉዳት ለማስቀረት የተወሰደ ነው። የሚታይ ነገር ካለ ደግሞ ዳግም መመርመር ይችላል። ባለፈው ቅዳሜ በብዴሳ የተገደሉት ሼክ አብዱላ መሐመድ የቅብር ስነ ስርዓታቸው ሰኞ ዕለት መፈጸሙን የአካባቢው የሃይማኖት አባቶች ገልጸዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ